ये बाहल मदरख ክረምት ስመጣ ወንዝ ስለሚሞላ አባገዳዎች እንደ ሽምግልና እና ሌሎች ማህበራዊ አገልግሎት ለመስጠት ስለሚቸገሩ ከሰኔ 30 ጀምሮ እስከ ነሐሴ 16 አርዳ ወይም ሜዳ ላይ አንድ እንጨት ተክለው እርጥብ ሽንብራ ይዘው ከአካባቢው ራቅ ወዳለ ተራራ በመውጣት ጊና ወይም ንሳ ገብተው ዋቃ ፈጣሪን ክረምቱን በሰላም አሳልፈን የተራራቀውን ዘመድ አዝማድ በጤና ጠብቀ አገናኝ፣ ፍቅርና አንድነትን ስጠን በማለት ይለምናለው። የጨለማ ምልክት የሆነው የወርሃ ክረምት መውጣትን ተከትለው የልምላሜና የተስፋ ወራት ብራ ሲመጣ ግን ወንድ ወጣቶች ጎቤ እያሉ ሴት ወጣቶች ደግሞ ሽኖዬ ወይም አባቢሌ እያሉ ከቤት ቤት እየተዘዋወሩ የአዲሱን ዓመት መልካም ምኞታቸውን ይገልጻሉ። በኦሮሞ ሕዝብ ዘንድ በውል የሚታወቀው ይህ ባህል ከጊዜ ወደ ጊዜ እየተዋጠ እየመነመነ መምጣቱ አሳስቦናል ያሉት ወጣቶች ጎቤና ሽኖዬን በፌስቲቫል መልክ በማክበር እንድንሰራራ ካቀዱ አሁን ሶስት ዓመታት ሆናቸው። የዛሬው የባህላዊ መድረክ መሰናዳዎችንም በቅርቡ ለሶስተኛ ጊዜ በተሰናዳው በዚሁ ፌስቲቫል ላይ ትኩረቱን ያደርጋል። ባህሉን ለመታደግና ና ለማስተዋወቅ ለሁለት ሳምንታት ገደማ በአዲስ አበባና አቅራቢያው ላይ ወዳሉ ከተሞች ተንቀሳቅሰው ባህላዊ ጨዋታውን ሲያቀነቅኑ ከነበሩት ወጣቶች መካከል የተወሰኑትን አነጋግሬ ነበር። ሲሳይሞቱ ባላለሁ ይህ ሶስተኛ ዙር ነው። ሁሌም ከመስከረም ጀምሮ እንደዚህ አይነት ፕሮግራም ይዘጋጃል። ከዚህ በፊት የነበረው ባህል ነው። እሱን የጠፋውን ባህል ነው እየመለስ ነው ያለው ና እንደዚያ ነገር ምንጊዜ በመንግስት ደረጃ በህዝብ ማበረታታት አለበት ብዬ ያስባለሁ። ኮንጉሱ ባላለው ከብሾፍቱን የመጣ ነው። እዚህ የመጣንበት ምክንያት ማንነታችንን፣ ባህላችንን ለመግለጽ ነው። እዚህ ጋር እንደምታየው ሁሉም ሰው አምረውበት ፍቅርን ብቻ ለመግለጽ ነው። እዚህ ጋር ያለ ነው ሪቻ አድጓል። በዛ ደረጃ ያለብን ኃላፊነት ለመወጣት ነው እዚህ ጋር የመጣሁት እኔ ልጆ ይሄን ጨዋታ ተጫውቸዋለሁ በደንብ አውቀዋለሁ፣ እና ውስጤ ያለ ነገር ስለሆነ ያንን ውበት ወደ ማያቁት ሰዎች ለመግለጽ ነው የመጣሁት። እዚህ ጋር ለሶስተኛ ጊዜ ነው እዚህ ስናከብር እና የኦሮሞ ባህል እየወጣ አይደለም፣ ያንን ለማንጸባረቅ ነው። ወንዶች በጎቤ የአዲስ ዘመን ዘመን ብስራት ባህላዊ ጫወታ፣ ዳማን ፈርዳ ገርቡኛቴ ያጎፍታኮ ገነ ነጉማን ባቴ ያዱሬሰኮ አርጌ እልመዩ ሆላ ብኔን ስኛቱ ብኔን ሳመና አነሲፍ ወያ እያሉ ይጫወታሉ። የልጃገረዶች የዘመን መለወጥ የብስራት ጨዋታ በሆነው ሽኖዬም ያላገቡ ልጃገረዶች ሰው ለአዲስ ዓላማ ለአዲስ እቅድ በሚነሳበት ምድሪቱም የተዘራባትን ዘር ቡቃያ በማብቀል ለገበሬው ተስፋ በምትሰጥበት በዚህን ወቅት ያለከልካይ ማንም ሳይተናኮላቸው ቁኒ ወይም እንግጫ ነቅለው እንሾሽላ አስረው ፀጉራቸውን አደጀሌ አሰርተው ከቤት ቤት ሄደው ቁኒ የሰጡ ሽኖዬ ያሽኖዬ ቃሜ ያመስቀሎዬ ወላሌ ወላሌ ሮቤ ያኮሎሌ ያጋዲሴ ዱርቢ ቢ ያጆሌ ቃሜንጌሴ በማለት አዲሱን ዘመን እንዲህ ባለ የአደባባይ ክዋኔ የሚቀበሉበትና በሳምንቱም ለወራት ሳይገናኝ ተራርቆና ተነፋፍቆ የከረሜን ዘመድ አዝማድ ወደሚያሰባስበው ታላቅ የእሬቻ ምስጋና ቀን የሚያመሩበት አዲሱን ዓመት በማስታከክ የሚከወን የገዳው ስርዓት ቱባ ባህላዊ ሴት ነው። እንቁጣታችን ጊዜ የኦሮሞ ሕዝብ እንደ ሌላውም ሕዝብ ለልጆች የሚሰጠው መብት አለ። ወጣቶች ናቸው እዛ ጋር የሚጫወቱት እና ሲኖዬ የሴቶች ነው። ልጃገረዶች ናቸው ጫወቱት እና ይሄ ነገር ቢያድግ ብዬ ማስበው አንደኛው የልጃገረዶችን ቁጥር ከፍ የሚያደርግ ይመስለኛል። ምክንያቱም እዚህ ጋ በኮንፊደንስ ወደፊት መምጣት ያለበት ልጃገረድ ነው። አሁን በዚህ ዘመን ምንድን ካልቸሩ የለም እና እሱን ካልቸር ዴቨሎፕ የሚያደረግ ይመስለኛል። ቦራቲ አርት ፕሮሞሽን ከኦሮሚያ ባህልና ቱሪዝም ቢሮ ጋር በመተባበር ይህን ጎቤና ሽኖዬ የተሰኙ የአዲስ ዓመት የአደባባይ የወጣት ወንዶች ና የልጃገረዶች ጨዋታ በሀገር አቀፍ ደረጃ ለሶስተኛ ጊዜ ከጳጉሜን ሁለት እስከ መስከረም 11 2014 የሽኖዬ እና ጎቤ አመታዊ ፌስቲቫል በማዘጋጀት በተለያዩ ባህላዊ ክዋኔዎች በሀገር አቀፍ ደረጃ በአዲስ አበባ በማክበር የመዝጊያ ስነስርዓቱንም ከአንድ ሳምንት በፊት በኦሮሞ ባህል ማዕከል አከናውነው ነበር። የዚህ ሀሳብ አመንጪና የቦራቲ አርት ፕሮሞሽን ስራ አስኪያጅ ወጣት ብሩክ ግርማ ስለ ፌስቲቫሉ ተጠይቀው ይህ ሀሳብ ከዛሬ አራት ዓመት በፊት ነው መነሻው። የዚህ ሀሳብ መነሻ የሆነው እንግዲህ ትዝብት ነው። ሀገራችን ኢትዮጵያ የዘመን መለወጫ እንደ ሕዝብ ያለው ትርጓሜ ና በተለይም በእኛ በገዳው ስርዓት በኦሮሞ ማህበረሰብ ዘንድ ትልቅ ቦታ አለው። ብራ በመባል የሚጠራም በዚህ ሂደት ውስጥ ግን ከኢሬቻው ስርዓት ቀደም ተብሎ የሚደረጉት እነዚህ ባህላዊ ክዋኔዎች ለዘመናት እየደበዘዙ ና እየጠፉ ነበር የመጡት። ከዛ በተቃራኒው ደግሞ እኛ መጪውን አዲስ ዓመት የምንቀበልበት መንገድ ከእኛ ማንነትና እሳቤ ወይም ባህል የመነጫ ለመሆኑ ቁጭት ይፈጥራል። አዲሱ አመት የሰላም የጤና ይሁንልን ብለን ስድስት ሰዓት ርችት የምናጨው ዜጎች ነው። ያ ከኛ ባህልና እምነት ፍልስፍና ጋር የሚያገናኘው ነገር የለም። እነዛ ትዝብቶች ሲደጋገሙ ለምንድን ነው እኛ አዲሱን አመት ከራሳችን ባህልና ሴት በመነጩ ሴቶች ማናደርገው ስላጣን ነው ወይስ የሚለውን ጥያቄ ነው የሚያጭረው። እና ያን ጥያቄ መነሻ በማድረግ ነው ጥናታዊ ሶፎ ለማድረግ የተገባው። ሌላው የፌስቲቫሉ አስተባባሪ ወጣት ደራርቶ አራርሳ እንደምትለው ከፌስቲቫሉ አንኳር አላማዎች አንዱ እየጠፋ የመጣውን ባህል ከመታደግ ሌላ በተለያዩ አካባቢዎች በተበታተነና ላዊ እሴቱን ባልጠበቀ የሚከናወነውን ይህን ጨዋታ ወደ ተቀናጀ መንገድ ማምጣት ነው። ይህ ሀሳብ እንግዲህ ሽኖዬና የጎቤ የወጣት ልጃገረዶችና ወጣት ወንዶች የአመቱ የሚከበር የአደባባይ ጨዋታ ነው። ይሄም የአደባባይ ጨዋታ በተለያዩ ቦታዎች በተናጠል ነው ሲከበር የነበረው። ማለትም ሶስት፣ አራት፣ አምስት ነው። እኛም ይሄንን በማየት ይሄ ባህል እየጠፋ ነው፣ ብዙ እየተከበረ አይደለም፣ ይሄንን ባህላዊ ጨዋታ ማሳደግ አለብን በሚል ሀሳቡ ተነሳ ማለት ነው የዛሬ ሶስት አመት ተጀመረ ማለት ነው። ስትጀምሩ እንዴት ነው ጀመረ? በዚህ በሶስት አመታት ውስጥ ምን ምርት አሳይቷል? የሽኖዬና የጎቤ ጨዋታን እዚህ ኦሮሞ ባህል ማዕከል ውስጥ በማሳየት አንድ ብለን ጀመርን ማለት ነው። ቀጥሎ በሁለተኛው አመት የዛሬ አመት ማለት ነው፣ ኮሮና ቫይረስ ምክንያት ሰዎችን ከተለያዩ ቦታም ለመሰብሰብ እንዲሁም አሁን እንደምናየው እዚህ ግቢ ውስጥም ለማክበር ቸግርን ነበር። ይሁንና የዛሬ አመት በማሰብነው ይህን ሂደት ያለፍነው ዘንድሮ ለሶስተኛ ጊዜ እንዳሰብነው ከፍ አድርገም ለመስራት አሁንም ያለው የኮሮና ሁኔታ ስጋት ላይ ስለጣለን በውስን ልጆችና እዚሁ አዲስ አበባና አካባቢዋ በሚገኙት ወጣት ልጃገረዶችና ወጣት ወንዶች ለ13 ቀናት ስናሳይ ነበር። እኔ አለም ውጭ ላይ ይባላል የመጣሁት ከብራዩ ከተማ ነው። እዛ ቶሎጂ ያደኩ የሀገር ሽማለያ ሽኖ የበዓል መስከረም አንድ በዓሉ ከመከበሩ በፊት ዜማው የማይደርቅ ሳር ከብቶች ያልበሉትን ጭንቅላታቸው ያልተፈጥሰውን ሳር ይነቅሉና መስከረም አንድ በእያንዳንዱ ቤተሰብ ዙሪያ ሄደው ጥፍራ ያካሄዳሉ እንኳን አደረሳቸው ወደ ብርሃን እንኳን አወጣቸው ብሎ ይጨፍራሉ ማለት ነው። መቃንክ የቤተሌም ዳመናን ጀማ ልችንሰ መጋላ ሰበታራይ አረካ ፌስቲቫል ሽኖዬ ፊ ጎቤ ናረ ቤተ ሌሕም ዳመነ እባላለሁ ከሰበታ ከተማ ነው የመጣሁት። በፌስቲቫሉ እንዳያቹት የጎቤና ሽኖዬ ባህላችን እንዳይጠፋ እንዳይ ዘነጋ ነው ተሰባስበን ለዓለም እያስተዋወቅን ያለ ነው። ይኸው እኛም ከተለያዩ አካባቢዎች የመጣን እንደመሆናችን እንደ የአካባቢው ወግ እየጨፈርን እንገኛለን። አሁን እየተከበረበት ካለው የሰው ቁጥር በቀጣይ በሚሊዮኖች ተሰባስበን በማክበር በዩኔስኮ እስከ ማስመዝገብ እናልማለንኑ ገልማ kayu kami naik cara. <laughs> የፌስቲቫሉ ሐሳብ አምንጭና አስተባባሪ ወጣት ብሩ ግርማ እንደምለው ኢትዮጵያ አዲሱን ዓመት የምትቀበልበት መልክ ከተዘነጉ ሀገራዊ የዘመን መለወጫ ባህላዊ ክዋኔዎች የተቀዱ እንዲሆንና ለተቀረው ዓለም ልናሳየው የምንችለውና መላው ኢትዮጵያዊ ወደ አደባባይ ወጥተው በራሱ ማንነት መነሻ በኢትዮጵያዊ ህብር ያጌጠና የህዝቦችን አንድነት እና ፍቅር የሚያጠናክር ባህላዊ ክዋኔዎች እንዲኖረን ማስቻል ከመነሻ ውጥናችን አንዱ ነው ይላል። ይህ የዘመን መለወጫ የአደባባይ ጨዋታ ኢትዮጵያውያን አዲሱን ዓመት የሚቀበሉ በትልቅ ፌስቲቫል ሆኖ መላው ኢትዮጵያውያንን ከመሳብ አልፎ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በማይዳሰስ ቅርስነት እንዲመዘገብ እስከ ማስቻል ያለ መምኖ ሲል አክለዋል። የጎበሽኖ የሚባሉትን ጨዋታዎች፣ የሁሉቆ ስርዓት እና የሚጅሪ ወይም ደመራ የማብራት ስርዓቶች ትላልቅ ሲምቦሎች ናቸው አሉ ስንፈትሽ አሉ። ስለዚህ እነዚህን በሀገር አቀፍ ደረጃ በተቀናጀ መንገድ፣ ኢትዮጵያዊ ፍቅርና አንድነትን በሚያመጣ መንገድ እንዴት ወደ አደባባይ እናምጣው ወደሚለው አሳቢነት ነው። ቦራቴ ትርጓሜው እርካብ ነው። ማሰቢያችንን የሚይዝልን አርቱም የሰው አስተሳሰብ ነው የሚሰራው። ከመነሻው ሀሳባችን የተቋቋምንበት ዓላማም አስተሳሰብ ላይ መስራት ነው። እዚች ሀገር መፍትሄው ወጣት ነው። ወጣቱ ደግሞ መፍትሄ መሆን የሚችለው አስተሳሰቡ ላይ ከተሰራ ነው። አስተሳሰቡን ደግሞ ከራሱ ባህልና ማንነት በተነሳ ፍልስፍና ከቃኘ ነው፣ ወደ ራሱ ማንነት ይመለሳል ማለት ነው። ይህን ወጣት ፖለቲካ አልሰበሰበውም። የጠራው ባህሉ ነው። ሲገናኝ ግን ሳይወድ ስለ ሀገሩ ያወራል። ስለ አንድነት፣ ስለ ፍቅር የሚገጥሙት የሚያወሩት የሚዘፍኑት ዘፈን ሳያስቡት ፖዚቲቭ ኢነርጂ ነው የሚያጭረው። ይሄ ወንድም አንድነትን ከማጠናከር አንጻር ትልቅ የሆነ ፋይዳ አለ። በዚህ ተወስነን መቅረት አንፈልግም። ከሌሎች ወንድም ኢትዮጵያውያን ህዝቦችም በዘመን መለወ የሚያደርጓቸውን ትላልቅ አንኳር የሆኑ ሴቶቻቸውን መርጠን አምጥተን ትልቁን የኢትዮጵያን ስዕል መፍጠር እንፈልጋለን። አዲሱን ዓመት በዚህ መንገድ ትቀበላለች ተብሎ የሚነገርላትን ብራንድ ማቆም እንፈልጋለን። ይህን የወጣቶች ባህላዊ ጭፈራና የመልካም ምኞት መግለጫ ስርዓት ከኢትዮጵያ ወጣቶችም አልፎ የአፍሪካ ወጣቶች ባህላቸውን የሚያንጸባርቁበት መድረክ እንዲሆን የማስቻል ዓላማን መያዙን ያወሳል ወጣት ብሩክ። ያለፉ ታሪኮቻችን መነሻ አድርገን የምንባላባቸውንም ነገሮች ለማስታረቅ እንደዚህ አይነቱ የትላንት ሴቶች ላይ ጠንክሮ መስራት አማራጭ የሌለው ምርጫ ነው። እኛው ከዛሬ ሶስት ዓመት በፊት ስንሰራው በነበረውና በዛሬው መሀል ያለው ልዩነት በጣም ትልቅ ነው። ሰው ጋር ያለው ተነሳሽነት፣ ፍላጎት፣ ወጣቱ ያለው ስሜት የሚገርም ነው። ስለዚህ የምር ማንነትና ባህላችን ላይ ከሰራ ኢትዮጵያዊ አንድነታችንና ፍቅራችንን አጠናክረን ለዓለም፣ ለአፍሪካ ምሳሌ መሆን የማንችልበት ምክንያት የለም። ከዚህ ውጭ የዚህ ፌስቲቫል ሌላኛው ተልእኮ የአፍሪካ ወጣቶች የሚገናኙበትን መድረክ መፍጠር ነው። አፍሪካውያን እንደ አፍሪካ ማሰብ ካልቻልን እድሜ ልካችንን እርስ በርስ በቁርሾና በትላንት ጥቂም ውስጥ ሆነን እችን ሀገር ልናሻገራት አንችልም። መፍትሄው ደግሞ ወጣት ነው። ወጣቱን ደግሞ በዚሁ ምክንያት ልንሰበሰብና ልንጠራው እንችላለን። ከዛ ውጭ ይሄ ፌስቲቫል በዩኔስኮ ደረጃ እንዲመሰገብ በሚሊዮን የሚቆጠሩ ወጣቶች የዘመን መለወጫ ቀንን በዚህ መንገድ በአደባባይ ወጥቶ ቢያሳልፉት የቱሪስት አትራክሽን ከመጨመር አንጻር፣ ኢኮኖሚካሊ አገሪቷን ተጠቃሚ ከማድረግ አንጻር፣ ከፖለቲካው አንጻር ትላልቅ ጠቀሜታዎች አሉት። በኮሮና ምክንያት ብዙ ወጣቶችን አላሳተፍንም። እንደ ብዛታችን ማለት ነው። ሆኖም ወደ ስልሳ ልጃገረዶችና ሰባ የሚሆኑ ወጣት ቄሮዎች እነሱን በማሰባሰብ መድረስ ያለብንን የአዲስ አበባ ዙሪያዎችን እንደዛ እየሰራን ነበር ማለት ነው። እውነት ለመናገር የነበረው ነገር በጣም አስደሳችና አርኪ ነበረ። ህዝቡ በተናጠልም ቢሆን ያቀዋልና ባህሉን የጠፋ የነበረው ባህል ተመለሰ በማለት መነቃቃትና ጥሩ ስሜት ነው የፈጠረው። ኖቲስ ያደረኩት ነገር ፈተና የለም እዚያ ጋ በፍቅር ነው እያየ የነበረው ይሄን እንደዚህ አይነት የተለመደ ነገር ስላልሆነ የአዲስ አበባ ህዝብ በጣም በፍቅር ሰርፕራይዝ ሆኖ ነበር ሲያዩ ነው የነበሩት እና ያ በጣም ደስ ብሎኛል። እስከ መስከረም ዘጠኝ በአዲስ አበባ ሁሉም ክፍለ ከተሞችና በሁሉም የልዩ ዞን ከተሞች እንዲሁም ቢሾፍቱና አዳማ በመዘዋወር መስከረም 11 ቀን 2014 ዓ.ም በኦሮሞ ባህል ማዕከል ማጠቃለያውን ባገኘው ሶስተኛው ዙር የሽኖዬና ጎቤ ባህላዊ የወጣቶች ጭፈራ ፌስቲቫል ተገኝተው ለወጣቶቹ ምስጋና ያቀረቡት የቀድሞ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ በዴዴሳ ፌስቲቫሉ የደበዘዘውን ባህል በማንሰራራት ረገድ ያለውን ፋይዳ ያስረዳሉ። ከገዳ ስርዓት ሴቶች አንዱ አሁን እናንተ ያደረጋችሁት የሽኖዬና ጎቤ የወጣቶች ጭፈራ ነው። የኦሮሞ ባህል እንዳይሰበር እንዳይዘነጋ ያደረጋችሁት ጥረት ታሪክ አይረሳውም። በዚህ በተስፋ ወቅት በተነሳሽነታችሁ ብቻ ያደረጋችሁት መልካም ተግባር ለባህሉ መንሰራራት ተስፋ ነው። የራስን ማንነት ባህል መመለስ ብሎ ማጠናከር የሚቻለው በመስራት ብቻ ነው። የታላቁ ባህል መዳረሻ የሆነው የሽኖዬና ጎቤ ባህላዊ ጭፈራ ላይ ነፍስ በመዝራታችሁም ትመሰገናላቸው። ተባተማ ከንቱረን ዮተኤ ቀጨቤ ለአባቴ ዶምራተት ከነፊሱን አራ ቤቤ ሉቡ ኦረቻ ጅር በፌስቲቫሉ የመዝጋያ ፕሮግራም ላይ የላቀ አስተዋጽኦ ላበረከቱ ዕውቅና ተሰጥቷል። ወጣቶቹ በማጠቃለያ መርሃ ግብራቸው የችቦ ዳመራ ማብራት ሁሉቆ ስነስርዓትንም አከናውነው ተመራርቀው የዓመትም ሰው ይበለን ብሎ ተለያይተዋል። የዛሬውን የባህል መድረካችንም በዚሁ ላይ ያበቃን። ፕሮግራሙን አሰናድቼ ያቀረብኩላችሁ ስዩም ጌቱ ሆነን ጤና ይስጥልኝ።